voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ የካቲት 18 2007 ዓመተ ምህረት ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂ ታየነን። የፊታችን ግንቦት የሚካሄደው ምርጫ ተፎካካሪዎች ክርክር ይጀምራሉ። ዩናይትድ ስቴትስ ለሶማሊያ አዲስ አምባሳደር በመሰየሟ መደሰቱን የሶማሊያ መንግሥት ገለጠ። ይሄ በጣም ጥሩና ትክክለኛ ጊዜ ነው። እንደ አውሮፓ አቆጣጠር በ2015ና 2016 አገሪቱ ብዙ ጉዳዮችን ማከናወን የምትፈልግበትና በጸጥታና ሰብአዊ እርዳታ ረገድ የአሜሪካን እርዳታ የምትፈልግበት ጊዜ ነው። የሶማሊያ ጠቅላይ ሚኒስትር መስሪያ ቤት ቃል አቀባይ ሬድዋን ሀጂ ናቸው። በአብይ ርዕስ ዘገባ አለን። የዘር ማጥፋትና ሌሎችም የጅምላ ጭፍጨፋዎችን በሚመለከቱ ጉዳዮች የጸጥታው ምክር ቤት ቋሚ አባላት ድምፅን የመሻር ስልጣን እንዲነሳ አምነስቲ ኢንተርናሽናል በዓመታዊ ሪፖርቱ ጠይቋል። በመጽሄት ክፍለ ጊዜ ዘገባ ይቀርብበታል። በሁለተኛው አጋማሽ ዝግጅታችን የኢትዮጵያ የቀድሞ ፕሬዚደንት ነጋሶ ጊዳዳ ትናንት ዋሽንግተን ዲሲ ውስጥ ናሽናል ኢንዳውመንት ፎር ዲሞክራሲ የሚባለው ተቋም ባዘጋጀው ጥናታዊ መድረክ ላይ ጥናታዊ ጽሑፍ አቅርበዋል። ዲሞክራሲ በተግባር ያተኩርበታል። አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብም ለምሽቱ ተሰናድተዋል። ንጉሱ ታምሬ ፕሮግራማችንን ይመራል። የቴክኒክ አቀናባሪያችን ደግሞ ከርትስ ባይነም ነው። የዓለም ዜናዎቹ እናስቀድማለን። የፊታችን ግንቦት በሚካሄደው ምርጫ ላይ የሚወዳደሩ ሀገር አቀፍ የፖለቲካ ፓርቲዎች በተመረጡ ዘጠኝ ርዕሶች ላይ ክርክር እንደሚያካሄዱ ተገለጸ። የምጣኔ ሀብት ጉዳይ ራሱን ችሎ አልተካተተም። እስክንድር ፍሬው ተከታዩን ዘግቧል። የመከራከሪያ ርዕሶቹ የተመረጡት በአገር አቀፉ የፖለቲካ ፓርቲዎች ምክር ቤት ነው። ከተመረጡት የክርክር ርዕሶች መካከል የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች የሚለው በተራ ቁጥር አንድ ተቀምጧል። ሁለተኛው ርዕስ የፌዴራሊዝም ስርዓት፣ ሶስተኛው ግብርናና ገጠር ልማት ፖሊሲ የሚሉ ናቸው። የከተማና ኢንዱስትሪ ልማት ፖሊሲ በአራተኛነት፣ መልካም አስተዳደር በአምስተኛነት፣ የውጭ ጉዳይና የደህንነት ፖሊሲ ደግሞ በስድስተኛነት ተቀምጠዋል። ሰባተኛው የክርክር ርዕስ መሰረተ ልማት፣ ስምንተኛው ትምህርት፣ ዘጠነኛው ደግሞ ጤና ናቸው። ኢኮኖሚ በክርክር ርዕስነት አልተቀመጠም። የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ከሆኑት ፓርቲዎች አንዱ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የህዝብ ግንኙነት ኃላፊ አቶ ወንደሰንተ ሾመ ግን ሁኔታው እንደማያሳስባቸው ገልጸዋል። አቶ ወንደሰን ለቪኦኤ እንዳሉት ኢኮኖሚ ራሱን ችሎ ባይካተትም ግንኙነት ያላቸው ሌሎች ርዕሶች አሉ። ያገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ገዢውን ፓርቲ ጨምሮ ዘጠኝ ሲሆኑ በተመረጡት ርዕሶች ላይ እንደሚከራከሩ የሚጠበቁት ግን የምክር ቤቱ አባላት ያልሆኑ ፓርቲዎች ጭምር ናቸው። ፓርቲዎቹ የቴሌቪዥንና የሬዲዮ ክርክር የሚጀምሩት መጋቢት አራት ቀን 2007 መሆኑም ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ በዚሁ ግንቦት ውስጥ ለሚካሄደው የኢትዮጵያ አጠቃላይ ምርጫ የፖለቲካ ፓርቲዎች እና እጩዎች ቅስቀሳ መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በመገናኛ ብዙኃን፣ በህዝባዊ ስብሰባ፣ በተለዩ ጎዳናዎች በተለያዩ ጎዳናዎች በመዘዋወር እና በፖስተሮችም ጭምር ቅስቀሳ ማድረግ እንደሚቻል የቦርዱ ጽህፈት ቤት ኃላፊና ጸሐፊ አቶ ነጋ ዱፊሳ ለቪኦኤ ዛሬ መግለጫ ሰጥተዋል። በመጽሔት ዝርዝር ዘገባ እናቀርባለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለሶማሊያ አምባሳደር ሾመዋል። ትናንት የተሾሙት አዲሷ የአሜሪካ አምባሳደር ካትሪን ዳናኒ ዩናይትድ ስቴትስ ለሶማሊያ አምባሳደሯን ስትልክ ባለፉት 24 ዓመታት የመጀመሪያዋ ዲፕሎማት ናቸው። የአምባሳደር ደናኒን ሹመት በሕግ መወሰኛ ምክር ቤቱ ከጸደቀ አሁን ናይሮቢ ኬንያ የሚገኘውን የአሜሪካ ጉዳይ ፈጻሚ ቢሮ ይዘው ወደ ሞቃዲሾ ይገቡና ኤምባሲያቸውን ይከፍታሉ ተብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ በሰጡት መግለጫ የጸጥታ ሁኔታዎች እንደፈቀዱ በሞቃዲሾ የዲፕሎማሲ ስራችንን እናሰፋለን፣ ኤምባሲያችንንም እንደገና እንከፍታለን ብለዋል። የኢስላሚክ ስቴት ተዋጊዎች ሰሜን ምስራቅ ሶሪያን ወርረው የጠለፏቸውን ዘጠና ክርስቲያኖች እንዲለቁ ዩናይትድ ስቴትስ አሳሰበች። ጥቃቱን እንደሚያወግዙ የገለጹት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጀን ሳኪ አይሲስ ቁጥራቸው አነስተኛ በሆነ የሌላ እምነት ሰዎች ላይ እየፈጸመ ያለው አድራጎትና የሰሞኑ ጥቃቱም የጭካኔና ኢ ሰብአዊ ድርጊቶቹን ይበልጥ እያጎላ ይሄዳል ብለዋል ሱሪያ ውስጥ በሦስት ዓመታት ውስጥ ከሁለት መቶ ሺህ በላይ ሰው ህይወት ያጠፋው የእርስ በርስ ጦርነትም ፖለቲካዊ መፍትሄ እንዲያገኝ ለማድረግ ዩናይትድ ስቴትስ በጥረቷ እንደምትቀጥል ቃል አቀባዩዋ ጄን ሳኪ ተናግረዋል ዩናይትድ ስቴትስ በኢራን የኒውክሊየር መርሃ ግብር ላይ ከቴህራን ጋር እያደረገች ያለችውን ውይይት አስመልክቶ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ለተወካዮች ምክር ቤቱ ንግግር ለማድረግ በመወሰናቸው የፕሬዚደንት ኦባማ የብሔራዊ ጸጥታ አማካሪ ብርቱ ወቀሳ አድርሰውባቸዋል። የእስራኤሉ ጠቅላይ ሚኒስትር ኔተንያሁ ከዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ጃን ቤይነር በተደረገላቸው ግብዣ መሰረት የሀገራቸው የፓርላማ ምርጫ ሊደረግ ሁለት ሳምንታት ሲቀሩት የፊታችን የካቲት 24 ለምክር ቤቱ ንግግር እንደሚያደርጉ ታውቋል። ልዩ አማካሪዋ ሱዘን ራይስ ትናንት በሰጡት አንድ የቴሌቪዥን ቃለ ምልልስ ላይ የሁለቱም ፓርቲዎች ጉዳይ በነበረው የእስራኤልና የአሜሪካ ግንኙነቶች ውስጥ ጠቅላይ ሚኒስትሩ የአንድ ፓርቲ ወገናዊነትን አፈሰሱበት ብለዋል። የሚስተር ኔተንያሁ ውሳኔ አሳዛኝ ብቻ ሳይሆን የግንኙነቶቹን ጅማቶች የሚበጣጥስ አድራጎት ነው ብለዋል ሚስ ራይስ። የተወካዮች ምክር ቤቱ አፈጉባኤ ጉባኤ ፕሬዝደንቱን ሳያማክሩ ለእስራኤሉ ጠቅላይ ሚኒስትር ግብዣ መላካቸው ዋይት ሀውስን በእጅጉ ያስቆጣ መሆኑ ይሰማል። በምስራቅ ዩክሬን ግዛቶች ውስጥ ተኩስ የማቆሙ ስምምነት ጨርሶ ተከብሯል የሚባልበት ውጤት እስካሁን ባይገኝም ሩሲያ ዘመም የሆኑት አማጽያን ሲያደርሱት የነበረውን ጥቃት በብዙ መቀነሳቸውን የዩክሬን ጦር ለሁለተኛ ተከታታይ ቀን አስታውቋል። አማጽያኑ ባለፉት 24 ሰዓታት ውስጥ 19 ጥቃቶችን በመንግሥቱ ይዞታዎች ላይ ማድረሳቸውን የኪየቭ ወታደራዊ ኃይሎች በፌስቡክ ገጻቸው ላይ ጠቁመዋል። አማጽያኑ ትናንት በስምምነቱ መሠረት ከባድ መሳሪያዎቻቸውን ከግንባር መስመሮች ማራቅ መጀመር መሆናቸው ታውቋል። ተኩስ የማቆም ስምምነቱ ተግባራዊ መደረግ የነበረበት ከአስር ቀናት በፊት ቢሆንም እስከ ዛሬ ድረስ ሙሉ በሙሉ አለመከበሩ እየተነገረ ነው። የአማጽያኑ ጥቃት ሙሉ በሙሉ እስካልቆመ መሳሪያዎቹን ከአካባቢው እንደማያርቅ የዩክሬን መንግሥት አስታውቆ ምንም እንኳ ስምምነቱን ቢያከብርም አጸፋ የመስጠት መብት ግን እንዳለው አመልክቷል። የሩሲያ የዩክሬን የጀርመንና የፈረንሳይ የውጭ ጉዳይ ሚኒስትሮች ትናንት ተሰብስበው የነበረ ቢሆንም ስምምነቱን እየጣሰ ያለው ማን እንደሆነ ግን መግባባት አለመቻላቸው ተዘግቧል። ሩሲያና ዩክሬን ውስጥ በመገናኛ ብዙኃን አባላት ላይ በቅርቡ የተጣሉ ጥቃቶችን ባደረሱ ሰዎች ላይ ቅጣት እንዲወሰን የሁለቱም ሀገሮች የጋዜጠኞች ማህበራት መጠየቃቸው ተሰምቷል። ኦስትሪያ ዋና ከተማ ቬና ላይ ትናንት የተሰበሰቡት የማህበራቱ ተጠሪዎች አሁን እየተካሄዱ ካሉ የመረጃ ጦርነቶች የሁለቱም ሀገሮች ጋዜጠኞች እንዲቆጠቡ ጥሪ አስተላልፈዋል። የአውሮፓ ጸጥታና ትብብር ድርጅቱ የሚዲያ ነጻነት ተጠሪ ዱኒያ ሚያቶቪች በሰጠው መግለጫ ዩክሬን ውስጥ በጋዜጠኞች ላይ እየተካሄደ ያለው ጥቃት መጠን መቀነሱንና ታስረው የነበሩ ጋዜጠኞች ሁሉ መፈታታቸውን አመልክተዋል። ይሁን እንጂ በጋዜጠኞች ላይ ጥቃት ያደረሱ ሁሉ መቀጣት እንዳለባቸው ያሳስበው ሚዲያቶቪች የጋዜጠኞችን ደህንነት ለማረጋገጥ እና አለመጠየቅን ለማስወገድ ገና ብዙ መሰራት እንዳለበት አመልክቷል። ዩናይትድ ስቴትስ ውስጥ በአንድ ታዋቂ የአልባሳት አቅራቢ ድርጅት ውስጥ ሥራ ለመቀጠር ጠይቃ ሂጃብ በመልበሴ ምክንያት ሳልቀጠር ቀረሁ ያለች ሙስሊም ሴትን ክስ ጉዳይ ክርክር የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዛሬ አዳምጧል። ከሰባት ዓመታት በፊት በ17 ዓመቷ እድሜዋ አብርክሮምቢ ፊች በሚባለውና በኦክላሆማ ግዛቷ ቱልሳ ከተማ በሚገኘው መደብር ለመቀጠር ቀርባ የነበረችውን ሳማንታ አላውፍን የመደብሩ ኃላፊዎች ሳይቀጥሯት የቀሩት የችርቻሮን ድርጅቱን የአለባበስ ስርዓትና የአቀራረብ ስልት የጠበቀ የሚለውን የቅጥር መመዘኛ አታሟላም በሚል እንደነበር ተዘግቧል። ይሁን እንጂ ድርጅቱ ከዚያ በኋላ ሃይማኖታዊ ልዩነቶችን ግምት ውስጥ ማስገባቱንና በሥራ ወቅት ሂጃብ መልበስን መፍቀዱን ባለሥልጣናቱ ተናግረዋል። አላውፍ የመድሎ ክስ ከመሠረተች በኋላ የተሰየመውና ጉዳዩን የመረመረው የሕዝብ የፍትህ ሸንጎ ወይም ዡሪ የ20 ሺህ ዶላር የካሳ ክፍያ እንዲከፈላት ቢወስንላትም ይግባኙን ያየው ፍርድ ቤት ግን የሸንጎውን ውሳኔ ውድቅ አድርጎት ነበር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የፊታችን ሰኞ ይቅርታ፣ የፊታችን ሰኔ በጉዳዩ ላይ ወይ ብይን ወይ ፍርድ ይሰጣል ተብሏል። በመጨረሻም አፍጋኒስታን በእስር ቤቶቿ ውስጥ ሲደርሱ የቆዩት የጭካኔ አድራጎቶችና የስቃይ አያያዞች መጠን እንዲቀንስ ማድረጓል የተባበሩት መንግስታት ድርጅት አስታወቀ። ይሁን እንጂ በእስር ላይ ከሚገኙት ከአንድ ሶስተኛ በላይ በሚሆኑት ላይ የስቃይ አያያዝ እየደረሰባቸው መሆኑ ታውቋል። የመንግስታቱ ድርጅት ባወጣው ሪፖርት፣ የስቃይና የጭካኔ አያያዙ ወይም የቶርቸሩ መጠን ካለፈው የግምገማ ዘመን በ14 ከመቶ መቀነሱን ጠቁሟል። አድማጮች፣ ለሰዓቱ ያለን ዜና በዚህ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎ ሄርትዝ እንዲሁም በ31 ሜትር ባንድ በ9485 እና በ9755 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ የካቲት 18 2007 ዓ.ም ምሽት ፕሮግራም ነው። አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታየነን ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን እናስተዋውቅና ወደ ለምሽቱ ወደ አሰናዳ ናቸው ዘገባዎች እናልፋለን። ዶክተር ነጋሶ ጊዳዳ በ1994 የሀገሪቱን ህገ መንግሥት በማርቀቅ ተሳትፈዋል። የህገ መንግሥታዊ ጉባኤ ሊቀመንበርም ነበሩ። የቀድሞ የኢትዮጵያ ፕሬዝደንት ነጋሶ ጊዳዳ ናሽናል ኢንዳውመንት ፎር ዲሞክራሲ የተባለው ተቋም ባሰናዳው ዝግጅት ያቀረቡትን ጥናታዊ ጽሁፍ የተመረኮዘ ዝግጅት በዲሞክራሲ በተግባር ፕሮግራም ይቀርባል። ድምጻቸውን ቀንጭ በእናሰማለን ብለን ነበረ። ስለ ቴክኒክ ስህተቱ ይቅርታ እንጠይቃለን። አሜሪካ አሜሪካና ህዝቧ እንዲሁም ቤተሰብ ተዘጋጅተዋል። ለምሽቱ መደበኛ ፕሮግራሞች ናቸው። ወደ ዕለቱ አብይ ርዕስ እንለፍ። የሶማሊያ መንግስት በአውሮፓ አቆጣጠር ከ1991 ዓመተ ምህረት ወዲህ ላለፉት ሀያ አራት ዓመታት ማለት ነው ለመጀመሪያ ጊዜ የዩናይትድ ስቴትስ መንግስት ለዚያች ሀገር አዲስ አምባሳደር መሾሙን በደስታ ተቀብሏል። ይህም ሆኖ በጸጥታ ምክንያት ዩናይትድ ስቴትስ ሞቃዲሾ ውስጥ ኤምባሲዋን ለመክፈት ዝግጁ እንዳልሆነች ጠቅሶ የናይሮቢ ዘጋቢያችን ጌብ ጃስሎ የላከውን ዘገባ ትዝታ በላቸው ታቀርባለች። የሶማሊያ ጠቅላይ ሚኒስትር ኦማር አብድራሽድ አሊ ሸርማርኬ የአምባሳደር ካትሪን ዳንን መሰየም ለዩናይትድ ስቴትስ እና ሶማሊያ ግንኙነት በጣም አወንታዊ ጊዜ ነው ብለዋል። ከሞቃዲሾ የአሜሪካ ድምጽ ራዲዮን በስልክ ያነጋገሩት የጠቅላይ ሚኒስትሩ መስሪያ ቤት ቃል አቀባይ ረድዋን ሃጅ አምባሳደሯ የተሰየሙበት ጊዜ ሀገሪቱ ቪዥን 2016 ወይም የ2016 ራዕይ በተባለ የፖሊሲ እቅድ አገሪቱ የፖለቲካ ታድሶ የጀመረችበት በመሆኑ በጣም ጥሩ አጋጣሚ ነው ብለዋል። ይሄ በጣም ጥሩና ትክክለኛ ጊዜ ነው። እንደ አውሮፓ አቆጣጠር በ2015ና 2016 አገሪቱ ብዙ ጉዳዮችን ማከናወን የምትፈልግበትና በጸጥታና ሰብአዊ እርዳታም ረገድ የአሜሪካን እርዳታ የምትፈልግበት ጊዜ ነው። ስለዚህ በጣም ጥሩ ጊዜ ላይ ነው አምባሳደሯ የተሰየሙት። የእጩ አምባሳደር ካትሪን ዳንን ሹመት በዩናይትድ ስቴትስ የመውሰኛው ምክር ቤት ከጸደቀ የቀድሞ የሶማሊያ አምባገነን መሪ ዚያድ ባሬ ከስልጣን ተወግደው ሀገሪቱ ለረጅም ዓመታት የእርስ በርስ ጦርነት ውስጥ ከዳከረች ወዲህ አሜሪካ አምባሳደር ስትሰይም ለመጀመሪያ ጊዜ ነው። ዳኒን በዚምባብዌ፣ ጋቦን፣ ዛምቢያ፣ የኮንጎ ዲሞክራሲያዊት ሪፐብሊክና በኮንጎ ብረዘቢል ጭምር በብዙ የአፍሪካ ሀገሮች በአምባሳደርነት አገልግለዋል። በናይሮቢ ኬንያ ከሚገኘው መስሪያ ቤት በሶማሊያ የዩናይትድ ስቴትስ ልዩ ተወካይ ሆነው የሚያገለግሉትን ባለስልጣን ነው የሚተኩት። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ትላንት ስለ አምባሳደሯ መሾም በሰጠው መግለጫ የጸጥታ ሁኔታ ሲፈቅድ ዩናይትድ ስቴትስ ወደፊት ሞቃዲሾ ውስጥ ኤምባሲዋን ትከፍታለች ብሏል። ዩናይትድ ስቴትስ ከሶማሊያ ጋር እንደገና ዲፕሎማሳዊ ግንኙነት መመስረቷ አስፈላጊ ነው ይላሉ የአገሪቱ ጠቅላይ ሚኒስትር መስሪያ ቤት ቃል አቀባይ ረድዋን ሀጅ። አምባሳደሩ አለጊዜው በናይሮቢ ይቆዩ ይሆናል፣ ሆኖም ወደ ሞቃዲሾ መጥተው ከሶማሊያ መንግስት ጋር በቅርበት እንዲሰሩ ነው ውቅዱ። ብላክ ሆክስ ዳውን ከሚባለውና በአሜሪካ በቁጭት ከሚታወሰው እንደ አውሮፓ አቆጣጠር በ1993 ዓ ም የሄሊኮፕተሯ መከስከስ ወዲህ ዩናይትድ ስቴትስ በሶማሊያ ወታደሮች የሏትም። ሆኖም በአገሪቱ ጸረ ሽብር ጥቃት ተካፋይ ናት። የዩናይትድ ስቴትስ ድሮኖች ወይም ሰው አልባ አውሮፕላኖች ከአልሸባብ ጋር ግንኙነት ያላቸው ቁልፍ የአልቃይዳ መሪዎችን ሶማሊያ ውስጥ ገድለዋል። ከነዚህም አንዱ ባለፈው መስከረም ወር የተገደለው የሶማሊያው ነውጠኛ ቡድን አልሸባብ አዛዥ አህመድ አብዲ ጎዳኔ መሆኑ ይታወሳል። ዩናይትድ ስቴትስ በሶማሊያ የምትከተለው የጸረ ሽብር ፖሊሲ አወዛጋቢ ነው ተብሏል። አሸባሪዎች ወዳሉበት አካባቢ ገንዘብ እንዳይደርስ ወደ ሶማሊያ ገንዘብ እንዳያዛውሩ ባንኮችን አግዳለች። እርምጃው ለሀገሪቱ ህዝብ ደም ስር የሆነውን ከትውልደ ሶማሊያ ዜጎች የሚላክ ገንዘብ ማገዱ አሳሳቢ ነው ተብሏል። ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች ስናልፍ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው ዓመታዊ ዘገባው ዘር ማጥፋትና ሌሎችም የጅምላ ጭፍጨፋዎች በሚፈጸሙበት ወቅት አምስቱ ቋሚ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ድምፅን በድምፅ የመሻር መብታቸው እንዲነሳ ጥሪ አቅርበዋል። የአሜሪካ ድምጽ ሬድዮ ዘጋቢ ሳለ ሄኒሲ ከለንደን የላከው ዘገባ አለ። አዳነች ፍሳዬ ታቀርበዋለች። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊ ሸቲ ለአሜሪካ ድምፅ ሬዲዮ ሲናገሩ በታሳስ ወር ማብቂያ ላይ ያለፈው 2014 ዓ በዓለም ዙሪያ ለተፈጸሙት ግጭቶችና ኃይል ተጠቃሚነት ሰለባ ለሆኑት ሰዎች አስከፊ ዓመት ነበር ብለዋል። ዓለም በ2014 ዓመተ ምህረት ስለተፈጸሙት ነገሮች በተመለከተው መሰረት ከሶሪያ እስከ ዩክሬን፣ ጋዛ እና ናይጄሪያ በሚሊዮን የሚቆጠሩ ሰዎች በአስከፊ ኃይል ተጠቃሚነት ተግባርና በሰብአዊ መብቶች ረገጣዎች ተሰቃይተዋል። አምነስቲ ያወጣው ዘገባ ያለፈው ዓመት በታሪክ የከፉ ከሚባሉት የስደተኞች ቀውሶች አንዱ የተከሰተበት እንደሆነ ጠቁመዋል። ሶሪያ ውስጥ አራት ሚሊዮን የሚሆኑ ሰዎች በጦርነት ምክንያት ከመኖሪያቸው ተፈናቅለዋል። በብዙ ሺህ የሚቆጠሩ ስደተኞች በሜዲትራኒያን ባህር አልቀዋል፣ ይላል ዘገባው። በኢንዱስትሪ የበለጸጉት ሀገሮች የስደተኞችን ሕይወት ለማትረፍ ከመስራት ይልቅ ስደተኞቹ እንዳይገቡባቸው የሚያደርጉት ጥረት ያመዝናል ብለዋል። የበለጸጉት ሀገሮች መሪዎች ከአደጋ በመሸሽ የሚሰደዱትን ሰዎች ለመርዳት ፖለቲካዊና ገንዘባዊ መንገዶችን እስካላቀረቡ ድረስ ቀውሱ እየተባባሰ መሄዱ አይቀርም ብለዋል። ሸቴ የታጠቁ ቡድኖች መበራከት ከሚያሳስቡ ነገሮች አንዱ ነው። ዛሬ 35 የሚሆኑ ሀገሮች ከታጠቁ ቡድኖች ጋር እየታገሉ ነው። በሲቪሎች ላይ የጭካኔ አድራጎት እንዳይፈጸሙ መከላከል የመንግሥታትና የዓለም አቀፍ ተቋማት ግዴታ ሆኖ ሳለ በእኛ አመለካከት ለዚህ የሚሰጠው ምላሽ አሳዛኝና አሳፋሪ ነው። የአምነስቲ የጥብቅና ሥራ አስኪያጅ ስቲቭ ክሬሾ በ2014 ዓ.ም ከታዩት አሳዛኝ ተግባሮች አንዱ የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት አባላት ድምፅን በድምፅ በመሻር መብታቸው ላይ በተደጋጋሚ የሚያሳዩት አግባብ የጎደሉ ተግባር ነው ብለዋል። የፀጥታው ምክር ቤት ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ሰላምና ጸጥታ ለማስጠበቅ ነበር። ከአስራ አምስት አባላቱ ቋሚ መቀመጫ ያላቸው ሩሲያ፣ ብሪታንያ፣ ፈረንሳይ፣ ቻይና ና ዩናይትድ ስቴትስ ናቸው። እነዚህ ሀገሮች ማንኛውንም አይነት የፀጥታ ምክር ቤት ውሳኔን የመሻር መብት አላቸው ብለዋል ክራሻው ባለፈው ዓመት በክሪሚያ ላይ የተደረገውን ህዝበ ውሳኔ የሚያወግዘውን የምክር ቤት ውሳኔን ሩሲያ ድምፅን በድምፅ በመሻር መብቷ ውድቅ አደረገችው። ቻይና ደግሞ ሶሪያን የሚያወግዘውን ውሳኔ አገደች። ይህ ታዲያ ማንንም አይጠቅምም ይላሉ ስቲቭ ክራሻው። ይህ ታዲያ ሁሉንም ይጎዳል እንጂ ማንንም አይጠቅምም። የጸጥታ ጥበቃ ምክር ቤቱ ኃያላን አባላት ከብዙ ዓመታት በፊት በዶለቱት ስምምነት ምክንያት ሲቪሎች በዓለም ዙሪያ እየተሰቃዩ ነው። ፍጅቶችና የጅምላ ግድያዎች በሚፈጸሙበት ጊዜ የጸጥታው ምክር ቤት ቋሚ አባላት ውሳኔዎችን በድምፅ የመሻር መብታቸውን መተው አለባቸው፣ ይላል አምነስቲ ኢንተርናሽናል። አምስቱ ሀገሮች ይህን እንዲያደርጉ የማሳመኑ ጉዳይ ከባድ ቢሆንም አይሳካም ማለት አይደለም፣ ይላሉ ስቲቭ ክራሾ። ኒውዮርክ ያለው የጸጥታ ጥበቃ ምክር ቤት ከእነዚህ ችግሮች ሁሉ ተነጥሎ ርቆ የሚገኝ አካል ሆኖ ሊሰማ የሚችልበት ጊዜ ይኖራል። በሌላ በኩል ደግሞ በጉዳዩ ላይ በብርቱ ሊሰራበት ይችላል። ባለፉት ዓመታት በጂኦ ፖለቲካዊ አመለካከታቸው ምክንያት በተለያዩ ጊዜያት ስኬት አላገኙም። አንዳንድ ነጥቦችን በሚመለከቱም እንዳላዩ ለመምሰል ይሞክራሉ። ይህ ማብቃት ያለበት ጉዳይ ይመስለኛል። ክራሹ በመጨረሻም ሶሪያ ላይ የተወሰደው ውሳኔ ባይታገድ ኖሮ ፕሬዝደንት ባሻር አልአሳድ በዓለም አቀፍ የወንጀል ችሎት እንዲቀርቡ በተደረገ ነበር ሲቪሎችም የተሻለ ሰብአዊ ረድኤት ባገኙ ነበር ሲሉ አስገንዝበዋል። በመጪው ግንቦት ለሚካሄደው የኢትዮጵያ አጠቃላይ ምርጫ የፖለቲካ ፓርቲዎችና እጩዎች ቅስቀሳ ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው በመገናኛ ብዙኃን በህዝባዊ ስብሰባ፣ በተለያዩ ጎዳናዎች በመዘዋወርና በፖስተሮች ጭምር ቅስቀሳ ማድረግ ይቻላል። ይህንኑ መነሻ ያደረገው እስክንድር ፍሬው የቦርዱን ጽሕፈት ቤት ዋና ኃላፊና ጸሐፊ አቶ ነጋ ዱፊሳን አነጋግሯቸዋል። ፓርቲዎች የምርጫ ዘመቻ ማድረግ የሚችሉት እንዴት ነው? አቶ ነጋ ያብራራሉ። አንድ እጩ የእጩነት መታወቂያ ካርዱን በእጁ ካስገባ ጊዜ ጀምሮ ነጻ የአየር ሰዓትና የጋዜጣ አምድ አንዱ የምረጡኝ ዘመቻ ቅስቀሳ የሚካሄድበት ነው። ግን ይሄ ብቻ አይደለም። እጩዎች በተለያየ መንገድ ሊያደርጉት ይችላሉ። ህዝባዊ ስብሰባ በማድረግ በየጎዳናውም የተለያዩ ማይክራፎኖችን በመጠቀም እና ፖስተሮችንም በመለጠፍ በሚያደርጉት በተለያየ እንቅስቃሴ ሊያደርጉት ይችላሉ። በእኛም የምርጫ አዋጅ በመንግስት ቁጥጥር ስር ያሉ የተለያዩ የመሰብሰቢያ አዳራሾች ሊሆኑ ይችላሉ፣ እንደዚህ ስታዲየም የመሳሰሉት ሊሆኑ ይችላሉ። እነዚህን ነገሮች በመንግስት ቁጥጥር ስር ያሉትን ለዚህ አገልግሎት ሊውሉ የሚችሉትን ነገሮች ለፖለቲካ ፓርቲዎች ፍትሐዊ በሆነ መንገድ መንግስት የማቅረብ ኃላፊነት ይጥላል። ነጻ የአየር ሰዓትና የጋዜጣ አምድ አንዱ መንገድ ነው፣ ግን ብቸኛው መንገድ አይደለም። ስለዚህ የፖለቲካ ፓርቲዎቹ የስነምግባር አዋጁን እና የምርጫ አዋጆቹን በመከተልና አግባብ ባለው መንገድ የምረጡኝ ዘመቻ ቀስቀሳቸውን ከአሁን ጊዜ ጀምሮ የድምጽ መስጫው ሁለት ቀን እስኪቀረው ድረስ ማካሄድ ይችላሉ ማለት ነው። ለምሳሌ የሰዓት ድርድሩን በተመለከተ በመንግስት ቁጥጥር ስር ባሉ ቴሌቪዥን፣ ሬዲዮ ጣቢያዎች በጋዜጣ አምዶች ላይ ለገዢው ፓርቲ ያደላ ነው የሚል ተቃውሞ ወይም ቅሬታ የሚያሰሙ የፖለቲካ ፓርቲዎች አሉ። አንዱ ምክንያታቸው የፓርላማ መቀመጫን መነሻ ያደረገ በመሆኑ እኛ ላይ የፓርላማ ወንበር እንደሌለን ይታወቃል፣ በሕዝብ ተወካዮች ምክር ቤት ወንበር እንደሌለን ይታወቃል እና ገና ሲነሳ ቀመሩ የተነሳበት ነገር በራሱ ያው አድሏዊ ነው ይላሉ። በዚህ ላይ ምንድን ነው ምላሽዎት? በህጉ የተቀመጡ መስፈርቶች አሉ። አንዱ በፌዴራልና በክልል ምክር ቤቶች አንድ ፓርቲ ያለው የመቀመጫ ብዛት አንድ መስፈርት ነው። ሌላኛው የፖለቲካ ፓርቲዎች ለዚህ ምርጫ ያቀረቡት እጩ ብዛት ሁለተኛው መስፈርት ነው። ሌላኛው ባለፈው ምርጫ የሌለ በዘንድሮ ምርጫ ግን ኢንትሮዱስ ያደረግ ነው ሴት እጩ ላቀረበ ካለው ከሚከፋፈለው ነጻ አየር ሰዓትና ጋዜጣ አምድ ውስጥ አስር ፐርሰንቱ ለእነዚህ ፓርቲዎች እንዲከፋፈል የተደረገበት ሁኔታ አለ። ሌላው ደግሞ አስር ፐርሰንቱ ቶታሊ ጋዜጣ አምዱና የአየር ሰዓቱ በእኩልነት ለሁሉም የፖለቲካ ፓርቲዎች እንዲከፋፈሉ የተደረገበት ሁኔታ አለ። እንግዲህ የትኛውንም አገር ተሞክሮ በምናይበት ጊዜ ለመቀመጫ ለፋይናንስ ክፍፍል ይሁን ለምረጡኝ ዘመቻ የሚደረግ የነጻ የአየር ሰዓትና የጋዜጣ አምድ ክፍፍል ለመቀመጫ ነው ትልቅ ድርሻ የሚሰጠው በየትም አገር ሰባ ሰማኒያ እስከ ዘጠና ፐርሰንት ማለት ነው። እንግዲህ የፖለቲካ ፓርቲዎቹ አሁን እንዳልከው የሚያነሱትን አንዳንድ ቅሬታዎች፣ አስተያየቶች ከግምት በማስገባት ቦርዱ ይሄ ፐርሰንት እንዲቀንስ ነው ያደረገው። ስለዚህ አሁን ለመቀመጫ የተሰጠው በዘንድሮ አርባ ፐርሰንት ነው። ይሄ ግን ምን ፐርሰንት ከመቶ ነበር? ባለፈው ሀምሳ አምስት ነበረ። እሱም ቢሆን ግን በዓለም አቀፍ ደረጃ ካሉት መስፈርቶች የተቀመጠው ፐርሰንት በጣም ዝቅተኛ ነበረ። በዓለም ዙሪያ ከተለመደው ፐርሰንት ውጭ ነው ሀምሳ አምስቱም ቢሆን። የዘንድሮ ደግሞ ከዛም በቀነሰ መልኩ አርባ ፐርሰንት እንዲሆን ነው የተደረገው። ይሄ እንግዲህ አንደኛ የዓለም ዙሪያ ያሉት ተሞክሮች ታይተዋል። ከዛም ውጭ የሀገራችንን ነባራዊ ሁኔታ የፖለቲካ ፓርቲ የሚያነሱትን ነገር እንደ ግብአት በመውሰድ የተቀመጠው ነገር በእውነት እንዲያውም ገዢው ፓርቲ ቅሬታ ያነሳበት ሁኔታ አለ። ግን ቦርዱ የሚሰጠውን ውሳኔ ሁሉም የፖለቲካ ፓርቲዎች መቀበል ስላለባቸው በዛ ደረጃ ላይ የታየ ነጥብ ከሚባል በስተቀር ዘንድሮ የተደረገውን ነጻ የአየር ሰዓትና የጋጣ አምድ ክፍፍል አሳታፊ፣ በጣም ፍትሐዊ፣ የሀገራችንም ተጨባጭ ሁኔታ አድሬስ ያደረገ እንደውም በዓለም ዙሪያ ካሉት ተሞክሮች ወጣ ብሎ የሀገራችንን ነባራዊ ሁኔታ ያካተተ ነው ማለት ይቻላል። ቦርዱ ሰፊ ጊዜ ወስዶ መክሮበት እያወጣው ስለሆነ በዚህ ደረጃ ቅሬታ ተቀባይነት የለውም ማለት ነው። አቶ ነጋ፣ አሁን በጊዜ ሰሌዳው መሰረት የፖለቲካ ፓርቲዎች እጩዎች መታወቂያቸውን ወስደዋል። የእጩነት መታወቂያ ወስደዋል ወይስ እንዴት ነው በሱ ላይ ያለው ሁኔታ? እንግዲህ የእጩ ምዝገባ እንደጨረስን ወደ ማጣራት ነው የገባ ነው። በአሁኑ ጊዜ አብዛኛው አብዛኛው የእጩነት መታወቂያቸውን የወሰዱበት ሁኔታ አለ። ትንሽ ወደ ኋላ የቀረው አዲስ አበባ አካባቢ ያለው ነው። እሱም በእያንዳንዱ ምርጫ ክልል እጩ ያስመዘገቡ የፖለቲካ ፓርቲዎች ከአስራ ሁለት በላይ በመሆናቸው ያንን ቁጥር ወደ 12 ወደ ህጉ በሚለው ለማምጣት በትናንትና እለትም በቀደምም በነበረው ሂደት እጣዎች ሲወጡ ነበረ። በዛ ምክንያት ከዛሬ ጀምሮ 23 አሉ። አዲስ አበባ ውስጥ 23 የምርጫ ክልል ነው ያለው፣ 23 የምርጫ ክልሎች ነው ያሉት። ከዛ ውስጥ 18ቱ ላይ ከ12 የፖለቲካ ፓርቲዎች በላይ የተመዘገቡበት አለ። ያንን ቁጥር ወደ አስራ ሁለት ማምጣት ነበረበት። በዛም ምክንያት በህጉ የተቀመጡ ስርዓቶች አሉ። ያ ወደ አስራ ሁለት የሚመጣበት አንደኛ ባለፈው ምርጫ ትልቅ ድምፅ ያገኘው የፖለቲካ ፓርቲ ቅድማ ይሰጠዋል። ስድስቱ በዛ አግባብ ይለያሉ። ከስድስት በኋላ ያሉት በእጣ እንዲለዩ የተደረገበት ሁኔታ አለ። እሱ እስከ ትላንት ድረስ ባለው ሂደት ተጠናቋል። እንግዲህ ከዛሬ ጀምሮ እነሱን መታወቂያቸውን የሚያገኙበት ሁኔታ አለ። ስለዚህ በአሁኑ ጊዜ እያጠቃለልን ነው ማለት ይቻላል። አቶ ነጋ ዱፊሳ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮችም እኔም በጣም አመሰግናለሁ። አድማጮች ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ ሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ አስራ አራት ሰላሳ አንድ መካከለኛ ሞገድ ላይም የምናስተላልፈው ስርጭት አለ እንድታደምጡ ንጋብዝ በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። ዕለታዊ ስርጭቶቻችንን በስልክ ዌብሳይታችን ላይ በተቀመጡት የስልክ ቁጥሮች ከማንኛውም ስልክ ማዳም ትችላላችሁ። ወይም ደግሞ ከስማርትፎኖቻችሁ እንዲሁም በታብሌቶቻችሁ ላይ ቪኦኤ ዶት ሆርን ዶት ኤምኦቢአይ እንዲሁም ናይል ሳት ላይ እንገኛለን። በስቱዲዮ ቴክኒሽያናችን ከርትስ ባይነም ነው ፕሮግራሙን እየመራልን ያለው። ንጉሱ ታምሬ አስተናጋጆቻችሁ ቆንጂ ታይና እኔም ሰሎሞን አባተነን። የፕሮግራሙ መሪ ንጉሱ ታምሬ ነው፣ ሙዚቃ ይዞ እየጠበቀን ነው ያለው። ልጋብዛችሁ ይለናል። ብርቱካን እርሳኝ፣ ሀሳብ ብርቱካን ባለ እርሳኝ ናፍቆት ነው እርሱ እያለን ነው። ንጉሱ ንጉሱ፣ እናመሰግናለን ለሙዚቃ ይህንን የሚንቆረቆሩ ድምፅ ባናቋርጥ ደስ ባለን ነበረም ሰዓታችን በይዘን ኖሮ ለማንኛውም ቼን ውብ ድምፃዊት ብርቱካን ዱባለን እንደዚሁም የጋበዘንን ንጉሡ ታምሬን እናመሰግናለን። ክቡራትና ክቡራን አድማጮች አሁን ሦስት ሰዓት ከሰላሳ ሶስት ደቂቃ ሆኗል። አዲስ አበባ ላይ አንድ ጊዜ ስልክ ቁጥሮቻችንን እናስታውሳችሁ። ፕሮግራሞቻችንን በስልኮቻችሁ የምታዳምጡባቸውን ብዙ አድማጮቻችን ሰሞኑን እንዳላዳመጣችሁ ወይም ችግር እንዳለ እየገለጻችሁልን ነበረ። ይቅርታ እንጠይቃለን። ለማንኛውም በቴክኖሎጂ ሽግግር ላይ በመቆየታችን ምክንያት የተፈጠረ ችግር ነው። አዲሶቹ ስልኮች ከነባሮቹ ጋር አብረው ይሰራሉ። በካናዳና በዩናይትድ ስቴትስ ላላችሁ አድማጮቻችን ሁለት አንድ ሁለት ስምንት ሶስት ሁለት ስምንት አራት ሰባት ሰባት ሁለት አንድ ሶስት አራት ዘጠኝ ሶስት ዜሮ አንድ ሁለት ሁለት እደግማቸዋለሁ። እነዚህን ቁጥሮች በካናዳና በዩናይትድ ስቴትስ ላላችሁ አድማጮቻችን አንደኛው ስልክ ቁጥር ሁለት አንድ ሁለት ስምንት ሶስት ሁለት ስምንት አራት ሰባት ሰባት ነው። ሌላኛው ስልክ 2134930122 ነው። እንግሊዝ ላላችሁ አድማጮቻችን ደግሞ 3303326542 ነው። ሌላኛው ቁጥር ደግሞ 2035190770 ነው። አብራችሁን ስላላችሁ እናመሰግናለን። ተከበራችሁ አድማጮች የረቡ ምሽት ፕሮግራማችን ይቀጥላል። ወደ ሁለተኛው አጋማሽ በቀጥታ እንሻገራለን። ዲሞክራሲ በተግባር የኢትዮጵያ የቀድሞ ፕሬዚደንት ዶክተር ነጋሶ ጊዳዳ ትናንት በዩናይትድ ስቴትሷ ዋና ከተማ ዋሽንግተን ዲሲ በሚገኘው ናሽናል ኢንዳውመንት ፎር ዲሞክራሲ በሚባለው የጥናት ተቋም በተመቻቸ መድረክ ላይ ጥናታዊ ጽሑፍ አቅርበዋል። ዶክተር ነጋሶ ባቀረቡት በዚህ ጥናታዊ ጽሑፍ ላይ ያተኮሩት እንደ ኢትዮጵያ ባለ ሀገር ሕገ መንግሥቱ የሁሉንም ብሔረሰቦች ፍላጎት ማንጸባረቅ ያስፈልገዋል በሚለው ላይ ነው። በኢትዮጵያ የፊታችን ግንቦት ስለሚካሄደው ምርጫ በሀገሪቱ ስለታየው የረጅም ጊዜ መረጋጋትና ልማትም በጽሑፋቸው ዳርሰዋል። ሶሎሞን ክፍሌ በስፍራው ተገኝቶ ነበር። ተከታዩን አዘጋጅቷል። ዶክተር ነጋሶ ጊዳዳ እንደ አውሮፓውያን ዘመን አቆጣጠር ከ1995 እስከ 2001 ዓ ም ድረስ የኢትዮጵያ ፕሬዝደንት ነበሩ። ከ2005 እስከ 2010 ዓ ም ደግሞ የፓርላማ አባል፣ አሁን በቅርቡ ደግሞ የአንድነት ለዲሞክራሲና ፍትህ ፓርቲ ሊቀመንበር ሆነው ከ2012 እስከ 2013 ለአንድ ዓመት ሰርተዋል። ዶክተር ነጋሶ ጊዳዳ በ1994 የሀገሪቱን ሕገ መንግሥት በማርቀቅ ተሳትፈዋል። የሕገ መንግሥታዊው ጉባኤ ሊቀመንበርም ነበሩ። በ95 የፈረሙትም እርሳቸው ናቸው። ኢትዮጵያ ይበልጥ የተሻለች ዲሞክራሲያዊ አገር እንድትሆን የሚመራን ሕገ መንግሥት እንዲኖር ነው የምፈልገው። የሁሉንም ፍላጎት የሚያንጸባርቅ ሕገ መንግሥት አስፈላጊ መሆኑን በመግለጽ ንግግራቸውን የጀመሩት የቀድሞው የኢትዮጵያ ፕሬዝደንት ነጋሶ ጊዳዳ ወደኋላ መለስ ብለው ያለፉትን የቀዳማዊ ኃይለ ሥላሴና የደርግ ዘመናት እንዲሁም የተማሪዎችን እንቅስቃሴ ታሪክ አውስተዋል። ዶክተር ነጋሶ በተለይ ከወታደራዊው የደርግ መንግሥት ውድቀት በኋላ ሥልጣን የያዘው የኢትዮጵያ ሕዝቦች ዲሞክራሲያዊ አብዮታዊ ግንባር በአዲስ አበባ ሰላማዊ ጉባኤ እንደጠራና ያ ጉባኤም አዲስ የሽግግር ሕገ መንግሥት እንዲረቅ ከውሳኔ መድረሱን አስረድተዋል። ቻርተር ኢን ኦገስት 1991 ትራንዚሽናል ጋቨርንመንት ዋስ ፎርምድ በዚያ ረቂቅ ሕገ መንግሥት መሠረት እንደ አውሮፓውያን የዘመን አቆጣጠር ነሐሴ 1991 ዓ ም የሽግግር መንግሥት ተቋቋመ። ያ የሽግግር መንግሥትም እስከ 1995 ዓ ም ድረስ ሥልጣን ላይ ቆየ። በእነዚህ ዓመታት ወቅትም የሽግግር መንግሥቱ ለአገሪቱ ችግሮች መፍትሄ ይሆናል በሚል ለዛሬው ፌዴራላዊ አወቃቀር መሠረት የሆነውን አገሪቱን በ14 ግዛቶች ከፋፈለ። በዚህ መልክ እንደ ገና ካደራጀ በኋላ አሁንም አንዳንድ ወገኖች ባለመርካታቸው እንደ ኦሮሞ አርነት ግንባር የመሳሰሉ ፓርቲዎች ከሽግግሩ መንግሥት ራሳቸውን አገለሉ። ሌሎችም እንዲሁ። እዚህ ላይ መረሳት የሌለበት ሌላው ትልቅ ነጥብ አሉ ዶክተር ነጋሶ በመቀጠል በወቅቱ የኤርትራ ሬፈረንደም መካሄድ ነው። በዚያም የኤርትራ ሕዝብ ለነጻነት ድምፅ ሰጠ። ሌላው እኔ ራሴ የተሳተፍኩበትና የወቅቱ ትልቅ ስኬት አሁን ድረስ እየተሠራበት ያለው ሕገ መንግሥት ነው። ጀርመን ሀገር ከ17 ዓመታት የስደት ኑሮ በኋላ ወደ ኢትዮጵያ መመለሳቸውን በማስታወስም የሽግግር መንግሥቱን እንደተቀላቀሉና በሚኒስትርነትና በፓርላማ አባልነት መሥራታቸውን አስረድተዋል። በሕገ መንግሥት አርቃቂው ኮሚቴ ማገልገላቸውን አስታውሰዋል። ሕገ መንግሥቱን በተመለከተም እንዲህ አሉ ኮንስቲትዩሽን ሕገ መንግሥቱ ጸደቀ። በተለይም ማንኛውም የኢትዮጵያ ብሔር ብሔረሰብ፣ ሕዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸውም መልኩ ያለ ገደብ የተጠበቀ ነው የሚለው የሕገ መንግሥቱ አንቀጽ 39 ጸደቀ። በዚያ ወቅት በኢትዮጵያ የ547 አውራጃ ተጠሪዎች በስብሰባው ላይ ነበሩ። ከመቀመጫቸው ተነስተው በደስታ አዳራሹ ውስጥ ጨፈሩ። ለእኔም ታላቅ ቀን ነበረች ያችለትና እኮራበታለሁ ዶክተር ነጋሶ በመቀጠልም የምክር ቤቱ አባላት ያላቸውን አስተያየት ከሰጡበት በኋላ ጠቅላይ ሚኒስትሩ በአስቸኳይ ቋሚ መንግስት እንዲያቋቁሙ ተጠየቀ ብለዋል። በዚሁ መሰረትም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሕገ መንግሥት ከነሐሴ 15 ቀን 1987 ዓ ም ጀምሮ ሕገ መንግሥቱ ከፍተኛው የሀገሪቱ መተዳደሪያ ሕግ ሆኖ መጽደቁን አብራሩ። አሁንም ግን ችግሮች ሁሉ ተፈትተዋል ማለት አይደለም ሲሉም ገና መፍትሄ ያላገኙ የፖለቲካ የማኅበራዊና ምጣኔ ሀብታዊ ችግሮች እንዳሉ አስገንዝበዋል። ኢትዮጵያ እንደ አበቦች ደምቃና አምራ ያለችውን ያህል ሰማንያ የሚሆኑ ብሔረሰቦቿን በአንድ ላይ ለማቆየት አሁንም ከባድ ፈተና ላይ ናት ሲሉ አክለዋል። ሌላው ችግር በግጦሽ መሬትና ውሃ ይገባኛል ጥያቄ ሳቢያ የጎሳ ግጭቶች መቀጠላቸው መሆኑን ተናግረዋል። በእነዚህ ግጭቶች ምክንያት ሰለባ የሚሆኑት ደግሞ ሴቶችና ሕፃናት መሆናቸውን አስረድተዋል። በመገናኛ ብዙሃን ብዙ ባይሰማም አሁንም ኢትዮጵያ ውስጥ የትጥቅ ትግል መቀጠሉ ሌላው ችግር መሆኑን ሲያስረዱ ጋምቤላ፣ አፋር፣ ኦሮሞ ስለተለያዩ የትጥቅ ትግሎች ዝርዝር ውስጥ መግባት ባልፈልግም በአሁኑ ሰዓት ለመጥቀስ ያህል የጋምቤላ፣ የአፋር፣ የኦሮሞ እንዲሁም የኦጋዴን ነጻ አውጪ እንቅስቃሴ በተጨማሪም በቅርቡ የአማራ እንቅስቃሴ አለ፣ የትግራይ ዲሞክራሲያዊ እንቅስቃሴ የተባሉ ጎሳን መሰረት ያደረጉ የትጥቅ ትግሎች እየተካሄዱ ናቸው። በተለይ ከዝርዝሩ ግርጌ ያስቀመጥኳቸው የአርበኞች ግንባርና ግንቦት ሰባት ድርጅቶች ግን ጎሳን መሰረት ያደረጉ አይደሉም። እነዚህ ሁሉ የተደቀኑ ፈተናዎች ናቸው። ከእነዚህ ድርጅቶች አንዳንዶቹ አሉ። በመቀጠል ዶክተር ነጋሶ አንዳንዶቹ ከውጭ ድጋፍ የሚያገኙ ናቸው። ዚስ ኦርጋናይዜሽንስ አር ሰፖርትድ ሰም ኦፍ ዘም አር ሰፖርትድ ባይ አውትሳይድ ፎርስስ ፍሮም ኤሪትሪያ። እነዚህ ድርጅቶች አንዳንዶቹ በውጭ ኃይሎች የሚደገፉ ናቸው ከኤርትራ። ሌላው ደግሞ በሀገር ውስጥ የተለያዩ የፖለቲካ ፓርቲ መሪዎች የሚያሳዩት ግትርነት ነው። ህዝብ በምርጫ አማካይነት መወሰን ይገባዋል እንጂ ፓርቲዎች የምናውቅልህኛንን በሚል ግትር አቋም በፖለቲካውም ሆነ ሌላው ጉዳይ ሊጫኑት አይገባም ሲሉ አስረድተዋል። ዶክተር ነጋሶ ኢኮኖሚውን ማለትም ምጣኔ ሀብትን በተመለከተ ዶክተር ነጋሶ አለ ያሉትን ችግር ሲናገሩ እንዲህ ብለዋል ኮን ዛሬ አገሪቱ ውስጥ ሙስና ከፍቶ ይታያል። በአምቻ ጋብቻ የተያዘ ንቅዘት አለ። እነዚህን የመሰሉ ችግሮች አሉብን። ሌላም ግራ የተጋባንበት ሁኔታ አለ። ኢትዮጵያ ድሃ አገር ናት። የምጣኔ ሀብት ልማት እንፈልጋለን። ከዘመኑ ሥልጣኔ መቋደስ የምንሻለን። ከ2005ቱ ምርጫ በኋላ አዲስ አበባ ጎዳናዎች ላይ ሁለት መቶ ሰዎች ተገድለዋል። በምርጫው ሊሸነፍ የነበረው ገዢ ፓርቲ ከውጤቱ በኋላ በወሰደው እርምጃ ምክንያት የተፈጠረ ችግር አለ። ሰዎች ከተገደሉ በኋላና የተቃዋሚ ፓርቲ መሪዎቹ ለሁለት ዓመታት ከታሰሩ በኋላ አብዛኛውን መቀመጫ የተቆጣጠረው ገዢው ፓርቲ ልዩ ሕግ አወጣ። የፓርቲ የሲቪል ማኅበረሰብና የመገናኛ ብዙኃን እንዲሁም የምርጫ ቦርድ ጸረ ሽብርና የመሳሰሉ ሕጎችን ነው ያወጣው። እነዚህን ሕጎች ብዙዎች የሚያዩቸው ጨቋኝና ሌላውን ወገን የሚያገሉ አድርጎ ነው። ይህም ሌላው ችግር ነው ብለዋል ዶክተር ነጋሶ። ዶክተር ነጋሶ በኢትዮጵያ ችግሮች መኖራቸውን በመዘርዘር ብቻ አልነበረም በጽሑፋቸው ያብራሩት። ሕገ መንግሥታዊ ፍርድ ቤት መኖር እንደሚያስፈልግ፣ ይህም ዳኞችና ጠበቆች ሕግጋቱን በትክክል ለመተርጎም እንደሚረዳቸው፣ አንድ ፓርቲ ምክር ቤቱን በመጫንና ሕገ መንግሥቱን በመጣስ ለራሱ ፍላጎት በሚውል መንገድ ሊጠቀምበት አይገባምና ነጻ ሕገ መንግሥታዊ ፍርድ ቤት መኖር ያስፈልጋል ብለዋል። ዶክተር ነጋሶ ጊዳዳ ትላንት በናሽናል ኤንዳውመንት ፎር ዲሞክራሲ መድረክ ላይ ያቀረቡት ጥናታዊ ጽሑፍ ረዘም ያለ ነው። ሁሉንም በዚህ አጭር ፕሮግራም ማቅረብ አይቻልም። ለውይይት ጋብዣቸው የተቀበሉ በመሆናቸው ወደፊት በስፋት እንመለስበታለን። ከእርሳቸው ንግግር በኋላ የጥያቄና መልስ እንዲሁም የማዕከሉ ባልደረባ ዴቭ ፒተርሰንና ከጆንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ጥናት ጆን ሃርብሰን በጽሑፉ ላይ የየበኩላቸውን አስተያየት ሰጥተው ገለጻው አብቅቷል። ወደ ተከታዩ ፕሮግራም እናልፋለን። አሜሪካና ሕዝቧ የካቲት ወር የጥቁር አሜሪካውያን የነፃነት ትግል ታሪክ የሲቪል መብት ንቅናቄው መሪዎችና ክስተቶች የሚታወሱበት ወር ነው። ከ50 ዓመታት በፊት ኃይል ለጥቁር ሕዝቦች ብላክ ፓወር መሪ ማልከም ኤክስ በሰው እጅ የተገደለበት ዕለት ቅዳሜ ዕለት ታስቦ ውሏል። የአሜሪካና ሕዝቧ ፕሮግራም አዘጋጅ ሄኖክ ሰማ ጊዜር ካሮል ፒርሰን ያጠናቀረችውን ዘገባ ለፕሮግራሙ ይዞት ቀርበዋል። የዛሬ 50 ዓመት በኒውዮርክ ከተማ ንግግር ላይ በማድረግ ላይ ሳለ የጥቁር ሕዝቦች ትግልን በተለይም የብላክ ፓወር ትግልን ይመራ የነበረው ማልኮልሜክስ በሰው እጅ የተገደለበት ዕለት ቅዳሜ ዕለት ታስቦ ውሏል። ግድያው የተከናወነበት ሕንፃ አሁን በማልኮልሜክስና በባለቤቱ ስም ተሰይሟል። በፍጹም ጸጥታ ዕለቱ ተዘክሯል። ይህንን ተከትሎ የሲቪል መብት መሪዎች ንግግር አሰምተዋል። የማልኮልሜክስ ልጅም በሥነ ሥርዓቱ ላይ ተገኝታለች። በ1965 ዓ ም እንደ አውሮፓውያን ዘመን አቆጣጠር የዛሬ 50 ዓመት መሆኑ ነው። ማልኮልሜክስ በተገደለበት ወቅት በዋሽንግተን ዲሲ አንድ የሕዝብ መናፈሻ ውስጥ ለሐዘን የተሰባሰቡ ሰዎች ሐዘናቸውን ከበሮ በመምታትና በመዘመር ነበር የተወጡት። በየሳምንቱ በዚህ ሜሪዲያን ሂል ፓርክ በመባል በሚታወቀው መናፈሻ በተለይም በሞቃታማ ወራት ከበሮአቸውን እየመቱ ማልኮልሜክስን የማሰቡን ባህል ዛሬም ቀጥለውበታል። ለግማሽ ምዕት ዓመት የዘለቀው የከበሮ መቼዎች ክበብ በዩናይትድ ስቴትሷ መዲና ቀልብ የሚስብ ክስተት ሆኗል። ሰዎች ሽርጥና እራፊ ጨርቆቻቸውን በሳሩ ላይ አንጥፈው የሚቀማመስና የሚጠጣ ይዘው ፀሐይ የሞቁ የከበሮ ድለቃውን ያጣጥማሉ። እንዴታ እዚህ ከበሮ እየመታሁ ለመጫወት ስመጣ የሚሰማኝ ደስታ፣ የምላበሰው ልዩ ጉልበት መቼም የተለየ ነው። ሻንጎ ኳሜ ላለፉት ሀያ ዓመታት በዚህ መናፈሻ የእሁድ የከበሮ ክበብ ሲደልቅ ቆይቷል። ከበሮ ስመታ ትዝ የምትለኝ የትውልድ ምድሬ አፍሪቃ ናት። አፍሪካ ውስጥ የሰርጉ ዕለት ከበሮ ያልተመታለት ከቶም አይገኝም። የደስታና የፍስሐ ድምጽ ነው ከበሮ። እዚህ መጥቼ ከበሮ ስደልቅ ታዲያ ልቤም በፍጹም ደስታ ተሞልታ ትፈነድቃለች። ሞቅ ያለ ድባብ ነው መቼስ። በማልኮልሜክስ ሞት ሐዘን ያሰባሰባቸው በከበሮ ድምጽ መጽናናትን አገኙ። ዛሬ ሰዎች የሚሰባሰቡት አንድም ባህሉን ለመጠበቅ፣ በሌላ በኩል ደግሞ አሁን በኑሯቸው ደግሞ እንዲሁም የልብ ደስታን ለማግኘት ነው። ከሀምሳ የሚበልጡ ከበሮ ተጫዋቾች አፍሪካ አሜሪካውያኑ ይበዛሉ። ወንድም ሴትም የተለያዩ ድምፆችን የሚያወጡ ከበሮዎችን ወይም ጸናጽሎችን ይዘው በዚህ ማኅብረት አብረው ይነሱና አስረሽ ምችው ምታው እየተባባሉ የከበሮውን ድምፅ ከቅጥር ግቢው ውጪ ያስተጋቡታል መቼም በዓይኑ ላየው አቧራ ባይኖርም የከበሮ ድምፅ አቧራ ሳያስነሳ ይቀራል ብላችሁ ነው? አንዱ ከበሮ መቺ ይጀምርና ሌላው ዜማውን ይቀላቀላል። ሲቀጥል ዜማው ሱረት ላይ ሲደርስ ከሀምሳ በላይ ከበሮ መቺዎች፣ ከመቶ በላይ እጆች መናፈሻውን በአፍሪካ ድምፅ ያጦኑታል። በአካባቢው የታደመውና አላፊ አግዳሚው ጎራ እያሉ ቢሻቸው ሙዚቃ ቢኮመኩሙ፣ ቢሻቸው ደግሞ ተወዛውዘው ደንሰው አብረዋቸው ያመሻሉ። ይህንን መናፈሻ አፍሪካ አሜሪካዊቱ የሲቪል መብት ታጋይ አንጀላ ዴቪስ የማልኮል ሜክስ መናፈሻ እንዲባል ባቀረበችው ጥሪ መሰረት የህዝብ ድምፅ አሰባስበው ስሙን ለማስቀየር የሞከሩ ሰዎች ቢኖሩም ሳይሳካ ቀርቷል። አሁንም በቀደመው የሜሪዲያን ሂል መናፈሻነት ነው የሚታወቀው። ዊልያም ታፍ የእሁድ ከበሮ ቡድኑ የበላይ ጠባቂ፣ አፍሪካ አሜሪካውያን በዚህ መናፈሻ እንደ አውሮፓውያን ዘመን አቆጣጠር ከ1862 ዓ ም ጀምሮ ይገለገሉ ነበር ይላል። this is the highest point in washington when the first slaves were freed in dc they did the african ritual ይህ በዋሽንግተን ታሪክ ታላቅ ስፍራ ያለው ነው። በባርነት ይኖሩ የነበሩ ሰዎች መጀመሪያ ነጻ የወጡት በዚህ በዋሽንግተን ዲሲ ነው። በዚህ መናፈሻ የአፍሪቃ ስልቶችን እያዜሙ ደስታቸውን ይገልጹ ነበር። ጥቁር ሕዝቦች ከባርነት ነጻ ሲወጡ በመናፈሻው ተሰባስበው ሲያዜሙ ነው የዋሉት። ከኮንግረሱ ቤተ መጻሕፍት የተገኘ ድምፅ ነው። ታፍት ዋሽንግተን ዲሲ ቾክሌት ሲቲ በመባል ትታወቅ ነበር ይላሉ። እንደ ቸኮሌት ቆዳቸው ያማረ የጠይም ከተማ እንደ ማለት ነው። ያለ ጥቁር አዝሙድ መቼ ይጣፍጣል የተባለው አይነት Washington DC at that time was known as Chocolate City, so black culture was very strong. ዋሽንግተን ዲሲ በጊዜው የጠይሞች ከተማ ትባል ነበር፣ የጥቁሮች ባህል ማዕከል ነበረች። የሕዝብ መናፈሻው ለሕዝባዊ ስብሰባና በተለይ ለጥቁር ሕዝቦች መብት የሚታገል ሁሉ መሰባሰቢያም ነበር። የከበሮ መቼዎችን ታሪክ ሲገልጹ የመጀመሪያ የከበሮ ድለቃ አዋቂዎች ወይም ተጫዋቾች ለሌሎቹ ባህላዊ አመታት ስልቶችን ያሳዩ ያስተምሩ ነበር። በመናፈሻው ዙሪያ ሁኔታዎች ሲለወጡ የከበሮ መምታት ባህል ያላቸው የሌሎች ሀገር ሰዎችም ተቀላቀሉ። ከአፍሪካ፣ ከብራዚል እንዲሁም አሜሪካውያን ሁሉ ዘርና ጾታ ሳይለያቸው በከበሮ ዜማ አንድ ሆኑ። የከበሮና ጸናጽል ድምፁ የሚፈጥረው የዜማ ትኩሳት መቼም እንዲህ በቃላት የሚገልጽ አይደለም። ዜማው ድም ድም ሲል ሌላው ተታም ተታም እያለ ሲጠጋ በአንድ ላይ ሁሉም የልቡን ትርታ ከከበሮው ጋር አዛምዶ ሲደልቅ መቼም አንዳች አይነት የኀይል መጠጥ እንደ ተጎነጨው ሆኖ ነው የሚሰማኝ። ክንፍ አውጥተህም ብረር ብረር ይለኛል። ሮብ ኦደን በእርግጥ ክንፍ የለውም። ላለፉት ስድስት ዓመታት ግን ልቡ በከበሮ ድምፅ ክንፍ ብላለች። ካንዲስ ሜኬንስ ደግሞ የህዝብ መናፈሻው አንዳች አይነት አድባር አለው ትላለች። ይሄ ስፍራ መቼም ቆሌና አድባሩ ከውቃቢው ጋር የተዋሃደበት ነው። እንዴታ! ነፍሴ በዜማ ፍቅር የምትጦዝበት፣ የሰራ ከላቴ በውዝዋዜ የሚረግድበት ለህመሜ ፈውስ ለሐዘኔ መጽናናትን አገኛለሁ። ምን ልበላችሁ? ውቃቢ ይቀርበኛል። ለዚህ ነው ከዚህ አድባር ማልጠፋው። ሜሪዲያን ሂል ፓርክ እሁድን ለማሳለፍ ከወዳጅ ዘመድ ጋር ፒክኒክ፣ የራፊ ጨርቅ ሽርሽር ለሚፈልጉ፣ ታሪክና የማኅበረሰብ ባህል ለሚሹ፣ ነፍስያቸው ዜማ ለምትወድ ጅስማቸው በዜማ ለሚረግድ፣ እንደ ካንዲስ ደግሞ ውቃቢ ይቅረበኝ ብለው የታደሙ አለበለዚያ እንዲሁ አላፊ አግዳሚ በከበሮ ድምፅ ይደሰታል ያስባል፣ ይፈወሳል። የከበሮ ቡድኑ የበላይ ጠባቂ ታፍት፣ የሙዚቃ መንፈሳዊ ቅኝት፣ የድምፅ ርግብግቢት የሚሰጠው የመንፈስ ፈውስ፣ ይሄ የእኛ ባህላዊ እምነቶችና መገለጫ ነው። ስለዚህ ይሄ ለታዳሚ ሁሉ ለራሳችንም ጭምር በገጸ በረከትነት የምናቀርበው ስጦታ። የሜሪዲያን ሂል ፓርክ ከበሮ መቼዎች ቡድን ወደፊትም ይህንን ታሪክና ባህል ጠብቀው ለመቆየት ለተተኪዎቻቸው ደግሞ ትምህርት ለመስጠት ይፈልጋል። ኢኖክስ ሳማ ግዜርን ስለ ማልከም ኤክስ መታሰቢያ ያሰማንን ዘገባ እናመሰግናለን። አሁን ሴቶችና ቤተሰብ፣ የደቡብ ሱዳን መንግሥትና ተቃዋሚዎቹ ኃይሎች እንቆማለን ብለው ቃል የገቡ ቢሆንም አሁንም ልጆችን ለተዋጊነት መመልመላቸውን ቀጥለዋል። ጦርነት እናቆማለን ብለው ነው ቃል የገቡት ሲል አንድ ለመብቶች መከበር የሚሟገት ድርጅት አስታውቋል። ሁማን ራይትስ ዋች ነው። ለውጊያ ከሚመለመሉት ውስጥ የአስራ ሶስት ዓመት ዕድሜ ያላቸው ልጆችም ጭምር ያሉባቸው መሆኑን ሁማን ራይትስ ዋች ገልጿል። የአሜሪካ ድምፁ ጆዲ ካፖ ያጠናቀረውን ዘገባ ለቤተሰብ ፕሮግራም ይዘዋለች ማ አትኝም ቆንጅት ራስሽነሽ ቆንጅት ደቡብ ሱዳን ውስጥ የሚዋጉት ልጅ ወታደሮች ምን ያህል ናቸው ቢባል አንዳንዶች በመቶች ይቆጠራሉ ይላሉ፣ ረሺዎች ናቸው የሚሉም አሉ። ሂዩማን ራይትስ ዋች ከ አስራ አምስት አመት በታች የሆኑ ልጆችን ለተዋጊነት መመልመል ልጆቹ የጦርነት ወንጀል መሆኑን ያስገነዝባል። ሁለቱም ወገኖች ከ አስራ ስምንት አመት በታች የሆኑ ልጆች ለውጊያ እንዳይመለመሉ ግልጽ ትዕዛዝ መስጠት እንዳለባቸው የሰብአዊ መብት ድርጅቱ አስገንዝቧል። የድርጅቱ ተመራማሪ ስካይ ዊለር ደቡብ ሱዳን ውስጥ ነው የሚሰሩት። ሁለቱም ወገኖች በውጊያቸው ብዙ ብዙ ልጆችን እንደመለመሉና እንዳሰለፉ በእርግጠኝነት እናውቃለን፣ አሉ ተመራማሪዋ። ይህ አድራጎት በአሁኑ ወቅት ማላካል ውስጥ እየቀጠለ መሆኑ ደግሞ በጣም አሳስቦናል ብለዋል። በአፐር ናይል ክፍለ ግዛት ያለችው ማላካል ከተማ የምትገኘው በመንግስት ኃይሎች ይዞታ ነው። በተለይ በፈረንጆች ገና ሰሞን እና በጥር ወር መጀመሪያ አካባቢ አሉ፣ ማላካል ውስጥ ምልመላው ተጧጥፎ ነበር። ከ አስራ ሶስት ዓመት በታች የሆኑ ታዳጊ ወጣቶችም ጭምር ሲመለመሉ ነበረ። ልጆቻቸው ብድግ እያሉ በፈቃደኝነት ሄደው ተዋጊዎቹን የተቀላቀሉባቸው በርካታ እናቶችን አነጋግረናል፣ አሉ የሂዩማን ራይትስ ዋቿ ተመራማሪ። ከማላካል ከተማ በግድ የተወሰዱ ልጆችም አሉ። ከተባበሩት መንግስታት ካምፕ ደጃፍ ላይ ብዙዎች ተወስደዋል ሲሉም አስረድተዋል። ውጊያውን ሸሽተው ከቀያቸው የተሰደዱ ቁጥራቸው ሃያ ሺህ የሚጠጉ ሰላማዊ ሰዎች አሁንም በመንግስታቱ ድርጅት ካምፕ ደጃፍ ተጠልለው እንደሚገኙ የሁመን ራይትስ ዋቿ ዊለር ይናገራሉ። ወንዙን ተሻግረው ወደ ድርጅቱ ሰፈር ሄደው ልጃቸውን ያገኙትና እባክ ወደ ቤት እንመለስ ብለው ለምነው ሊወስዱት የሞከሩ አንዲት እናት አግኝተናል። እምቢ ያላቸው ሌላም እናት ልጃቸውን ለምነው ወደ ቤት ሊመልሱ ይሄዱ ነበሩ። ዓይናቸው እያየ በጦር ሰራዊቱ ጀልባ ከሌሎች ልጆች ጋር ይዘውባቸው እብሳሉ ብለዋል። ባለፈው ዓመት ተመልምለው የነበሩ በርካታ የቀድሞ የልጅ ተዋጊዎችን አግኝተው ማነጋገራቸውንም የሁመን ራይትስ ዋች ተመራማሪ ገልጸዋል። ይ ስ በቅርቡ አንደኛውን ወጣት አነጋግረው እንደነበረ አስታውሰው ተናግረዋል። አምና የአስራ ስድስት አመት ጎረምሳ ሳለ አንድ ቀን ጠዋት ላይ ወደ ትምህርት ቤት ከሌሎች ልጆች ጋር ሲሄድ ተወሰዱ። አንድ የጭነት መኪና ላይ ወረወሯቸው። ቀኑ ሙሉ ሲጓዙ አሉ። በሚቀጥለው ቀን በህይወቱ ለመጀመሪያ ጊዜ በሉ ተዋጉ ተብለው በግድ ውጊያ ውስጥ አስገቧቸው አሉ። ይህ በጣም የሚገርም ታሪክ ነው። ሁለት ሌሎች ልጆች ደግሞ የተቃዋሚ ኃይሎች በይንቱ የሚገኘው የሰላማዊ ሰዎች ጥበቃ ጣቢያ ገብተው አግባብተው እንደወሰዷቸው ይነገሩናል። የተቃዋሚ አባላት ይገቡና ልጆቹን ያነጋግሯቸዋል። ከነሱ ጋር እንዲዋጉ ያግባቡና ይወስዷቸዋል ብለዋል። ደቡብ ሱዳን ውስጥ ልጆችን ለውጊያ መመልመል የተስፋፋ መሆኑን ዊለር ያስገነዝባሉ። በጥናታቸው እንደደረሱበት የ2008ቱ የደቡብ ሱዳን የህፃናት ጉዳይ ህግ ልጆችን ለውጊያ መመልመልን ይከለክላል። በውጊያ ለመሳተፍ ለመመልመል የሚሆን በፈቃደኝነት ለመግባት ትንሹ እድሜ ዝቅተኛው እድሜ 18 ዓመት ነው። ይሄ ውጊያ አገሪቱን የኋሊት ጎትቷል። ብዙ ብዙ ወደኋላ የሚመልሱ ድርጊቶች ተፈጽመዋል። ኤስፒኤልኤ ልጆች በአንድም የጦር ሰፈር እንዳይገኙ የሚከታተልና የሚያከታተሉና የሚያረጋግጡ ዘዴዎችን ቀይሰው የሚንቀሳቀሱ ቢሮዎች አቋቁሞ ነው ያለው ደግሞ በእርግጥም ደቡብ ሱዳን ምንም እንኳ እስካሁን ልጆች ተዋጊዎች ያሉ ቢሆንም ጦር ሰራዊቷን ከልጆች ነፃ ለማድረግ ጠቀም ያለ እርምጃ ወስዳለች ሲሉ ተመራማሪዋ አስረድተዋል። ሌላው ችግር ደግሞ አሉ ተመራማሪዋ ባለፈው ዓመት አናደርግም ብለው ቃል ገብተውም ቢሆን አብዛኞቹን ትምህርት ቤቶች ታጣቂ ቡድኖች ተቆጣጥረዋል። ልጆችን በተዋጊነት አናሰልፍ ብለውም በድጋሚ ቃል ገብተው ነበር ሲሉ አስታውሰዋል። የደቡብ ሱዳን መንግስት የሂውማን ራይትስን ልጆችን ለተዋጊነት ሪፖርት እኛ ለልጆችን ለተዋጊነት አንመለምልም፣ ምንድን ነው እንተፈንቶ የሚያወራው በማለት አጣጥሏል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሰው ልጆች የንግግር ነጻነት መረጋገጡ ከዩናይት ስቴትስ አብይ የውጭ ጉዳይ ፖሊሲዎች አንዱና ቀዳሚ ነው ሲል ይንደረደራል። የዕለቱ ርዕስ አንቀጽ በሱዳን የመረጃ ፍሰትን ለማገዝ በሚል ርዕስ የተጻፈው ርዕስ አንቀጽ አያይዞም የዩናይትድ ስቴትስ የገንዘብና የንግድ ሚኒስቴር መስሪያ ቤቶች ከበርካታ አጋሮቻችን ጋር ከተመካከሉ በኋላ በደረሱበት ውሳኔ የሱዳን ዜጎች እርስ በርሳቸውም ሆነ ከተቀረው ዓለም ጋር በተሻለ መንገድና ደረጃ የሚገናኙባቸውን ዘመናዊ የቴሌኮሙኒኬሽን መሳሪያ መሳሪያዎች በቀላሉ እንዲያገኙ ከዚህም ቀደም ዘመናዊ የእጅ ስልኮችና ኮምፒውተሮችን የመሳሰሉ የቴሌኮሚኒኬሽን መሳሪያዎች ወደ ሱዳን ለመላክ የሚከለክሉ ማዕቀቦች እንዲነሱ አድርገዋል ሲል ለውጡ የሱዳን ዜጎች በዲጂታል ማለትም ዘመናዊ መገናኛ ዘዴዎች የተያያዘውን የዓለም ማህበረሰብ አካል የሆኑ ዘንድ ለመርዳት ዩናይትድ ስቴትስ የያዘችው ትልም ያግዛል ብሎ የሚያምን መሆኑን ያስረዳል። የሱዳን መንግስት በቅርቡ የአስራ አምስት የተለያዩ ጋዜጦችን ሙሉ ህትመት በቁጥጥር ስር በመዋል የፕሬስ ነጻነትን ለማፈን የወሰደው እርምጃ ለሱዳን ህዝብ መረጃ ማግኘት ነጻነት ተጨማሪ እድል መፍጠሩ አስፈላጊነቱን ያጎላ ነው ሲልም ርዕሰ አንቀጹ ወሳኝ ያለውን ውጥን ምንነት ያብራራል። ለውጡ ከመደረጉ በፊት እነኚህ የቴሌኮሚኒኬሽን መሳሪያዎችና ቴክኖሎጂዎች የኮምፒውተር ፕሮግራሞች፣ ሶፍትዌሮችና አገልግሎቶች ለሱዳን ማቅረብ የሚፈልጉ የዩናይት ስቴትስ ኩባንያዎች ከዩናይት ስቴትስ የገንዘብ ሚኒስቴር ልዩ ፈቃድ፣ ከንግድ ሚኒስቴር ማዘዣ ማግኘት ይጠብቅባቸው ነበር። አሁን ግን ያ ሁሉ አያስፈልግም ይላል። ባንኮች፣ የንግድ ኩባንያዎችና እንዲሁም ዜጎች በግል እነኚህም መሣሪያዎችና አገልግሎቶች ወደ ውጪ በዩናይት ስቴትስ ህግ መላክ የተፈቀደ ነው። የዩናይት ስቴትስ በያዝነው ሳምንት በወሰደችው በዚህ ውሳኔዋ የግብርና ነክ ሸቀጦችና ቁሳቁሶችን፣ ምግብና መድኃኒቶችን፣ የሕክምና መገልገያዎችን እንዲሁም አንዳንድ የትምህርት ተቋማትና የባለሙያዎች የልምድ ልውውጥ ጨምሮ ከዚህ ቀደም እንደ ሰጠቻቸው ፈቃዶች ሁሉ የሱዳንን ሕዝብ ለመርዳት ባላ ቁርጠኝነት መጽናቷን የማይረጋግጥ ነው ሲል ርዕሰ አንቀጹ እንደ አውሮፓውያን ዘመን አቆጣጠር በ2015 አንስቶ በተለይ በባህል ትምህርትና ባለሙያዎች ልውውጥ የፈቀደውን የቀደመ ለውጥ በማስታወስ ሀተታውን ይደመድማል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ዝግጅታችን አበቃ። የተከበራችሁ አድማጮች፣ እንግሊዝኛ የትግርኛ ፕሮግራም ይቀጥላል። ደህና ምሽት።